ስዕል 16 ኢየሱስ ብዙ አስደናቂ ነገሮችን አድርጓል። በርካታ ሕዝብም ተከትሎታል። ኢየሱስ ቸር ነበር። በሽተኞችን ፈውሷል፣ እንዲሁም የእግዚአብሔርን መንገድ ገልጿል። እርሱ የመጣው የጠፉ ኀጢአተኞችን ሊያድን ነው። ይሁን እንጂ ኀጢአተኝነታቸውን ስለ ገለጸባቸው ክፉ አድራጊዎች ኢየሱስን ጠልተውታል። የሕዝቡም መሪዎች በኢየሱስ ላይ ይቀኑ ነበር። ኢየሱስ ከእግዚአብሔር የተላከ አዳኝ መሆኑንም አላመኑም። ከዚያም አልፎ አስረውታል፣ ውሸት አስወርተውበታል፣ እንዲሁም ደብድበውታል። የሾህ አክሊል በራሱ ላይ አድርገውበታል፣ ተፍተውበታል፣ እንዲሁም አፊዘውበታል። ይሁን እንጂ ኢየሱስ ስለ ራሱን ሊሟገት አልሞከረም። ይህ ሁሉ እንደሚፈጸምበትም ያውቅ ነበር። ክፉ አድራጊዎች እንዲጎዱትና እንዲገሉት ፈቅዶላቸዋል። ኢየሱስ ክርስቶስ የመጣው የሰዎችን ሁሉ የኀጢአት ቅጣት ለመቀበል ነበር፣ እንዲሁም በእግዚአብሔር ፊት የሚቀርብ መሥዋዕት ሆኖ ለመሞት ነበር።